አዱ ዘም ቅድስት ስላሴ ሬወት ተንዳነ አጽንነ ሰማያ ሰማያት መጽአ ወኀደረ ተከርሰ ድንግል ወኮነ ሰብአ ከማነ ዘእንበለ ኃጢአት ባይታ ወተወልደ በቤተልሔም በከመ ሰበኩ ነቢያት አድኅነነ ወቤዘወነ ወረሴነ ህዝበ ዚአሁ ሳሊ ለነ ቅድስት